ፕሮፌሰር ማሞ ሙጬ በደቡብ አፍሪካ ብሔራዊ ምርምር ማዕከል ሊቀመንበር እና በተለያዩ ዩኒቨርሲቲዎች ተጋባዥ ተመራማሪ ከኦክቶበር 28 እስከ ኖቬምበር 2 በ2019 የአፍሪካ የፈጠራ ሳምንት በሚል በተካሄደ አንድ ሳምንት የፈጀ ጉባኤ ላይ እዛም ተሳታፊ ነበሩ። ጉባኤውን ማካሄዱ ምን አስፈለገ? በተለይ ትኩረታችሁ አገር በቀል ከሆነ የፈጠራ እውቀት ላይ ያተኮረ ነው ዋነኛ አጀንዳውና የአፍሪካ አገር በቀል የሆኑ የፈጠራ እውቀት ሲባል ምን ማለት ነው? አንድ ሳምንት በፈጀው ስብሰባችሁ ስላይስ ይህ በምን መልኩ ነው የተገለጸው ወይም የተነሳው? ጤና ይስልኝ እንደምን አለህልኝ። እኔ ከሳሁን ሁልጊዜ አንተ የምታደርጋቸው ስራዎች፣ በተለይ ሀገርን በሚመለከት የተለያዩ እንግዳዎችን እየጋበዝክ የምታስተላልፈው ትምህርት በጣም ጥሩ ነው። እንደው ብዙ ኢትዮጵያኖች ቢያውቁትና ቢሰሙት ደስ ይለኛል። እኔንም ስለጋበዝከኝ አሁን አመሰግናለሁ። የጠየቀኝ ጥያቄ በተለይ በዚህ በፈጠራ ኢኖቬሽን የሚባለው ነው በእንግሊዝኛ ቋንቋ፣ የአፍሪካ ለመጀመሪያ ጊዜ በኢትዮጵያ በአዲስ አበባ መከበሩ ትልቅ ደስታ በሁላችን ላይ አምጥቷል። በጣም የሚገርም ነገር ምንድን ነው አብዛኞች ወጣቶች ናቸው በአፍሪካ ብዙዎቹም ከኢትዮጵያ ነው የመጣሉ በየ አካባቢው ከኢትዮጵያ ሌሎች ደግሞ የተለያዩ አፍሪካ ሀገሮች መጥተው ወደ ሁለት መቶ ያህል ናቸው። ፈጠራቸውን በደንብ አድርገው አሳዩን። እኛ ደግሞ የተፈጠረውን ፈጠራ አድርገን አይተን መርምረን ከነሱ መሀከል፣ የትኞቹ ናቸው ሽልማት ማግኘት የሚችሉ ምንድን ናቸው ተብሎ ዩኤንዲፒ የነበር ገንዘብ የሰጠን ማለት ለዚህ ለሽልማቱ እና ከዛ ውስጥ አምስቱ አስር ሺህ አስር ሺህ ዶላር አገኙ። ሀምሳው አምስት ሺህ አምስት ሺህ ዶላር አግኝተው መቼም ቢሆን ሀምሳ አምስቱ ሽልማት አገኙ። ሌሎችም ምንም ባትሸለሙም ያደረጋችሁት ፈጠራ በጣም ሁላችን የሚያኮራ ነው ተብለው አምስት ቀን አብረው ከአንድ ላይ መቆየታቸው ኤግዚቢሽን ማድረጋቸው ሁሉን ነገር ማድረጋቸው ወጣቶቹ መገናኘት መጀመራቸው አብረውም ለወደፊቱ እንዲሰሩ መንገድ መከፈቱ መቼም የሚገርም ነገር ነው እና አዲስ ነገር ነው የተፈጠረው። ደግሞ የተሳተፈው ሰው ወደ አንድ ሺህ ሰው ያህል ነው በሁሉም የተካፈለው። ከውጭም መጥተዋል። ከአሜሪካም የመጡ ነበሩ፣ ጥቁር አሜሪካኖች ማለት ነው። ነበሩ አንድ ክሪስ የሚባል ወጣት ልጅ፣ በጣም ደስ የሚል እንዴት አድርገው ይሰራ ነበር አብረው። ሌሎችም እንደዚሁ የኖርዌይ መንግስት ደግሞ ደግፎታል፣ በጣም ደግፈዋል። እና የኖርዌይ ኤምባሲም እንዲያውም እዛ ላይ ኤግዚቢሽን ሁሉ አርገዋለን እነሱም እና በየቦታው ስታየው አፍሪካ ዩኒየንም ተሳትፎበታል። የኢትዮጵያ ፈጠራና የቴክኖሎጂ ሚኒስትሪውም ኢንጂነር ዶክተር ጌታሁን እሱም ተሳትፎበታል። ሁሎችም ነበሩ ማለት የኢትዮጵያ ደግሞ የሳይንስ እና የከፍተኛ ትምህርት ስቴት ሚኒስቴሩ ፕሮፌሰር አፈወርቅ ካሱ ይባላል። እሱም ተሳትፎበታል። ሁሉም እንዲሳተፉ ተዘርጓል እና ነበረው የሚገርምህ ደግሞ ምንድን ነው የተደረገው መሰለህ? ፓናል እየተቋቋመ በፓናሉ ላይ ጥሩ ጥሩ የሆኑ አዳዲስ ነገሮች በተለያዩ መንገድ በጤናም በኩል በቱሪዝም፣ በሁሉም የሌለ ነገር አልነበረም። በተለያዩ አካባቢዎች በኮንስትራክሽን፣ በሁሉም በኢንፍራስትራክቸር፣ በሁሉም ይሄን የማትለው መንገድ የተለያዩ በየቀኑ ነበሩ። ሌላም ደግሞ ከተማም ሄደው ይሄ የተለያዩ ኢትዮጵያ ውስጥ ያሉትን አንድ አዳዲስ ነገሮች የሚፈጠሩ አሉ። ይሄ ኢኖቬሽን ሀብ ሚሏቸው ሳይንስ ፓርክ ምናምን ነገሮች እነሱን አይነቶችም አሉ ወይ ምንድን ነው ያለው ኢትዮጵያ ተብሎ እሱንም ሁሉ ሄደው ማየትም ጀምረዋል። እኛም ሀገር ውስጥ የተጀመሩ ነገሮችን ሁሉ ለማየትም ተሞክሯል። እና ይሄ እንግዲህ ለመጀመሪያ ጊዜ የአፍሪካ ፈጠራ ሳምንት ተብሎ የተጀመረው አንተ እንዳልከው በኦክቶበር ትዌንቲ ኤት ፈረንጆች እንደሚት ኖቬምበር ቱ ሚሊት በሳምንት ውስጥ የተደረገው የመጀመሪያ ነው። አፍሪካን ባስመልክቶ ነው የተካሄደው ስብሰባና ስብሰባው አንደኛው ትኩረቱ የአገር በቀል እውቀት ፈጠራን የሚመለከት ነው እና አገር በቀል ሲባል በተለይ የአፍሪካን አገር በቀል የፈጠራ እውቀትና የምዕራቡ ዓለም ዘመናዊ ቴክኖሎጂ ጋር ያላቸው ልዩነት ምንድን ነው? ከምዕራቡ ለየት የሚያደርገው የአፍሪካን አገር በቀል የቴክኖሎጂም ሆነ የተለያዩ የፈጠራ አይነቶች፣ የአፍሪካ አገር በቀል ሲባል ምን ማለት ነው? ጥሩ ነገር ምንድን ነው? አንድ የተነጋገርንበት ነገር በዚህ በዚህ ስብሰባ ላይ እንዲያም የመጨረሻ አድርገን መዝጊያ ያደረግነው በእኛ በአፍሪካ ውስጥ የተፈጠረው ቴክኖሎጂ የተፈጠረው እውቀት እናውቀዋለን ወይስ አናውቀውም? ብዙ ጊዜ የምናደርገው ምንድን ነው? መገልበጥ ነው። ከውጭ ያለውን የምናመጣው፣ ከውስጥ ያለውንስ በእኛም መካከል እንዴት አድርገን ማወቅ ይገባል? ያንስ እውቀት ወደ ፈጠራ እንዴት ነው የምንቀይረው? አለ እውቀቱ፣ በመድኃኒት አለ ለምሳሌ በእኛ ትራዲሽናል ሜዲሲን ይሉታል ፈረንጆቹ። የሌለ ነገር የለም። ብዙ ነገሮችን የሚሰሩት በእኛ ውስጥ እንትን ነው። በሀገራችን ራሱ ብዙ ነገር የሚሰራው በገጠሩም፣ በሁሉም እና እንዴት እናርገው ነው። ሌላው ደግሞ የመጣው ደግሞ የአሁኑ ዘመን አሁን ምን ይባላል፣ አራተኛው የኢንዱስትሪያል አብዮት መጥቷል የሚባለው የኢንዱስትሪ አብዮት ደርሰው እዚህ ውስጥ ገብተናል እና አሁን ቴክኖሎጂው እየተቀየረ ነው። እንደምታየው አሁን ሰው የሚሰራው ነገር በዲጂታል ቴክኖሎጂ በሱ ውስጥ ገብተናል እና እንግዲህ አፍሪካ ያለን ኢኮኖሚ በእርሻ እና ደግሞ ገና በጥሬ ነገሮች እና በሱ ውስጥ ገና ያለን በደንብ አድርገን ያላደግን ኢንዱስትሪ ውስጥ ገና በደንብ ያልገባን በኢንዱስትሪያችን ስትወስድ እና ደግሞ በእርሻ በኩል የምንሰራውን ስትወስድ እና ደግሞ በዚህ በአገልግሎት በሰርቪስ የሚባለውን እሱን ስትወስድ አብዛኛው የእኛ ኢኮኖሚ አብዛኛው ህዝባችን ወደ ሰባ ፐርሰንት የሚሆነው ያለው በእርሻ እና በዚህ በጥሬ ስራ በመስራት ላይ ነው እና ይሄ የሆነ ይሄ አሁን አዲስ ኢኮኖሚ መጣ። ይሄ አሁን በአለም ቴክኖሎጂው አደገ በጣም እና አራተኛው ኢንዱስትሪያል አብዮት መጣ ተብሏል። እንዲያውም አምስተኛው እየመጣ ነው ተብሏል። ይሄ የሚባለው ምንድን ነው? ይሄ ሮቦቲክስ የሚባለው ኢንተርኔት ኦፍ ቲንግስ ይሉታል ቴክኖሎጂው ራሱ ማለት አርቲፊሻል ኢንቴሊጀንስ እንደ እያሉ የተለያዩ የቴክኖሎጂ አይነቶች እየመጡ ነው። እነዚህን ቴክኖሎጂዎች እኛም ባለን ሁኔታ አሁን አፍሪካ እንዴት ነው የምንጠቀምባቸው? የምንጠቀምበትስ መንገድ ምንድን ነው ነው ማለት የምንጠቀመው ዝም ብለን የሌላውን መገልበጥ ነው ወይስ የእኛን ያለንበትን ሁኔታ የምንቀይርበትን መንገድ እራሳችን ማውጣት ነው የምንችለው? ወይ እሱን መንገድ ለማውጣት ምንድን ነው መላው? ምንድን ነው ዘዴው ምንድን ነው ትብብሩ ማድረግ ያለብን እኛ ራሳችን አፍሪካኖች የሚል ውይይት በደንብ ተደርጓል። ውይይቱ ያመለከተው ምንድነው፣ አፍሪካ በምን መልኩ ነው አሁን ያለውን አዲሱን ቴክኖሎጂ ተመርኩዞ አብሮ ወደፊት የመራመድ የሚችለው ሀገር በቀል የሆኑ ቴክኖሎጂዎችን ከዘመናዊ ጋር አጣምሮ አዲሱንም በዛው ተጠቃሚ ሆኖ ለመሄድ፣ ቅድም እንዳነሱት በተለይ በምጣኔ ሀብቱም ሆነ በተለያዩ ዘርፎች ያንን አዲስ መንገድ ለመከተል ምን መደረግ አለበት የሚል ምክረ ሀሳብ ላይ ነው የደረሳችሁት። በጣም ጥሩ ሀሳቦች ወጥተዋል። ለምሳሌ ይኸውልህ አሁን አፍሪካ ምን እንላለን፣ ፍሪ ትሬድ ዞን ይከፈት ተብሏል። ንግዱ ምንድን ነው የሚሆነው? የምንፈጥረው እቃ እኛ የምንፈጥረው እርሻ ብቻ ከሆነ ጥሬ እቃ ከሆነ ማኒፋክቸርድ የሆነው ደግሞ ከውጭ የሚመጣ ከሆነ ምንድን ነው የምናደርገው? ምን ለውጥ ነው የሚያመጣው? ኢቨን አዲስ ቴክኖሎጂ ውስጥ የምንገባ ይሄን ማንቀየረው ከሆነ ኢቨን ነጋዴም ንግድም እንክፈተው ብንልም በእኛ መካከል ይከፈት ብንልም እንዴት ሊሆን ይችላል? አሁን ይኸውልህ በኤዥያ ስትወስድ ኢንተር ኤዥያን ንግድ ከሀምሳ ፐርሰንት በላይ ነው። አውሮፓን ብትወስድ ኢንተር ዩሮፒያን ንግድ ከሰባ ፐርሰንት በላይ ነው። አፍሪካ ስትወስድ አስር ፐርሰንት ገና አልገባም። በመሀከላችን ያለው አልተገናኘንም። እኛ በጣም ትልቁ የመጣው ጥሩ ሀሳብ ምንድን ነው? ይሄን ቴክኖሎጂ ይሄ ዲጂታል ቴክኖሎጂ ቦርደር ለስ ስለሆነ ባውንደሪ ስለሌለው መደረግ ያለበት ምንድነው፣ ራሱ ቴክኖሎጂው ሊቀይር ይችላል። እርሻን ይህ እርሻ ይህ ማለት ኤሌክትሮኒክሊ ዲጂታል መንገድ እየተጠቀሙ እየተጠቀሙ ብዙ ኢንፍራስትራክቸር፣ ሁሉም ነገር በመቀየር መተሳሰር መተባበርን ለማምጣት አለብን። ኢኮኖሚክሊ ስንተባበር ማለት አንድ ስንሆን ኢንቴግሬትድ ስንሆን ነው መጀመሪያ ንግዱንም ሁሉንም ትምህርቱንም በየአይነቱም መቀየር የምንችለው እና መጀመሪያ የአፍሪካ ኢኮኖሚ ኢንቴግሬትድ ማለት አንድ የሚሆንበትን አንድ አይነት ስትራክቸር ሊመጣ የሚችልበትን መንገድ እሱን ቴክኖሎጂውንም እንጠቀምበት፣ ይሄን ፎርዝ ኢንዳስትሪያል ሬቮሉሽን ተጠቅመን አንድ መላ እንፈልግ፣ ያን መንገድ እንፈልግ የሚል ጥሩ የሆነ ሀሳቦች ወጥተዋል። የተለያዩ ሀሳቦች የአፍሪካ ኢኮኖሚዎች እንዴት አንድ ላይ የሚመጡበትን መንገድ ይሄን ኢኮኖሚ አንድ ለማድረግ ስንል የሚያስቸግሩን እነማን ናቸው ሲባል መጣ ሀሳብ። አሁን ለምሳሌ በፈረንሳይ የተገዙት ሀገሮች እስካሁን ድረስ ከዛም አልወጡም እስካሁን ድረስ ኮሎኒያል ታክስ ይከፍላሉ በየአመቱ ይከፍላሉ የሚባለው እና ራሱ ፍራንክ ያቸው የፈረንሳይ ትሬጀሪ ነው ኮንትሮል የሚያደርገው እና ከዚህ ሁሉ ካልወጣን እና አንድነት የአፍሪካ ካልመጣ እንዴት አድርገን ነው ይህን ቴክኖሎጂም እንጠቀምበት ቴክኖሎጂ ሊጎዳን ይችላል። አንድ መሆን ካጣጠን ቴክኖሎጂ እንዳይጎዳን እንዲደግፈን የምናደርግበትን መንገድ እንፈልግ። አፍሪካ የሌላት ነገር የለም። በጣም ሀብታም ኮንቲነንት ናት፣ እና ብዙ ነገር የሌላት ነገር የለም። ይሄን ቴክኖሎጂ ተጠቅመን ሀብት ትልቅ ለህዝቡም አድርገን እንዲያውም ዓለምን የምጠቅምበትን አዲስ ደረጃ በዛ መንገድ የምትገብበትን መንገድ እንክፈት። እና ቴክኖሎጂም እንጠቀም የሚል ሀሳብ ነው። በጣም ጥሩ የሆነ መግለጫዎቹ። እንዲያው እኔ የምጠይቃቸው ምንድነው የአደራጆዎችን ከአደራጆዎች መካከል ትልቁ ስራ የሰሩት አይቢኤም የሚባል ድርጅት አለ። አይቢኤም ማለት ኢንተርናሽናል ቢዝነስ አክሰለሬተር። ሁለት ወጣቶች ኢትዮጵያ ወጣቶች አለ። አሸናፊ ይባላል አንዱ፣ እሱ ዳይሬክተር ነው። አንዱ ደግሞ አያሌው ይባላል። አያሌው ኖርዌይ ነው ያለው የሚኖረው ብዙ አሸናፊ ግን አዲስ አበባ ነው ያለው እና ትልቁን ስራ የሰሩት ይህን ኦርጋናይዜሽን በደንብ አድርገው የሰሩት እነሱ ናቸው። እኔ አሁን የምጠይቃቸው እነሱ ምንድን ነው ይህን ውጤት እንዲህ አይነት ጥሩ የሆነ አንድ ሳምንት የፈጀ ጥሩ ጥሩ ነገሮች ስለወጡ ከኤግዚቢሽኖችም፣ ከዚህ ከወጣቶችም፣ ከፈጣሪዎችም ወደ ሁለት መቶ ወጣቶች ያት ካደረጉትም ከዚህ ከነበረው ፓናል ከሁሉም ጥሩ የሆነ ቢወጣና ለሁላችሁም ቢላክ እና ብታዩት ከዛም ደግሞ ለፖለሲ ሜከሮቹ ቢታይ ምክንያቱም ከዛ ምን ተሳትፏል መሰለ የአፍሪካ ዩኒየኗ የሳይንስ ቴክኖሎጂ ፕሮፌሰር አግቦት ትባላለች። እሷ ሁሉ ተሳትፋለች እና ጠቅላላ የኢኖቬሽን ሴንተር ለመፍጠር ጠቅላላ በአፍሪካ ደረጃ የተለያየ የፓን አፍሪካን ዩኒቨርሲቲም አለ ሁሉም ነገሮች ስላሉ በጣም ጥሩ በሆነ መንገድ ይህን ነገር በማስፋፋት እና በመረዳዳት የአፍሪካ ኢኮኖሚ ኢንትግሬትድ የሚሆንበትን ዘዴ ቴክኖሎጂውን ሁሉንም ተጠቅሞ ያለውን የፖለቲካ ችግሮችንም እንዴት አድርገን የምንቋቋምበትን ዘዴን መፈለግ አለብን ብለን ብንጓይና ውጤታማ የሆነ ነገር ቢወጣ ጥሩ ነው የሚል ነው። እኔ ይህን ሀሳብ ነግሬያቸዋለሁ። ቴክኖሎጂውን የሚያውቁት በአንድ በኩል መልካም አስተዋጽኦዎቹን እንደሚያበረክት የሰውን ህይወት በመቀየሩም ከጤናም ሆነ ከምጣኔ ሀብትም ሆነ ከተለያዩ የጉልበት ስራዎችን ከማቅለል የመሳሰሉት ነገሮችም ሆነ በኮሚኒኬሽንም ዘርፍ እንደዚሁ ያለውን አስተዋጽኦ ያህል አሉታዊ ገጽታዎችም አሉት። በተለይ እንደ አፍሪካ ላሉት ታዳጊ ሀገሮች አዎንታዊነቱ ነው ወይስ አሉታዊ አስተዋጽኦ ነው የሚያይለው? ይላሉ። የስራ ፈጠራ በተለይ ወጣቱን ኢላማ ያደረገ ነው በአሁኑ ወቅት መንግስት እንደሚያውቁት ኢትዮጵያ ውስጥ ብቻ ሰባ ከመቶ ያህል ወጣት ከሰላሳ አምስት አመት በታች ወይም ከሰላሳ ሰባት አመት በታች እንደሆነ ይነገራል። ብዙዎቹም የዩኒቨርሲቲ ምሩቃን ተመርቀው ስራ የላቸውም። ይህ በሆነበት ሁኔታ የፋብሪካ ስራዎች ወይም ሌሎች ድሮ በጉልበት የሚሰሩ የነበሩት አይነት ስራዎች በኦቶሜሽን ይተኩ እየሄዱ ነውና ያስ ምን አይነት አሉታዊ ተጽዕኖ ያሳድራል? በተለይ የአፍሪካ ላይ ይላሉ። በሌላ በኩል ገበሬውን ህይወት ለሶስት ሺህ አመት ያህል በበሬ የማረሱን ሁኔታ ሁኔታ ለውጦ ወደ ተሻለ መጠነ ሰፊ አምራች እንዲሆን ለማድረግስ ምን እገዛዎችን ያደርጋል? እንዴት ያነጻጽሯቸዋል እነዚህን? ጥሩ ጥያቄ ነው። ምንድን ነው መሰለህ እንዳልከው ወጣቱ ብዙ ጊዜ አሁን የትምህርት ስርዓት እና ያለንበት የምናስተምርበት ዘዴ ተማሪው ሰርቲፊኬት እና ዲግሪ ማግኘት ነው እንጂ ስራ ማግኘት ውጤት እንዲኖረው የሚያደርግ የትምህርት ስርዓት ገና የለንም። አሁን ራሱ ይሄንም መቀየር አለብን የሚል ሀሳብ አለ። ስራ ጋር የተያያዘ የትምህርት ወርክ ኢንተግሬትድ ለርኒንግ የሚሉት አለ እና ደግሞ አንዳንዱ ደግሞ አክሽን ቤዝድ ለርኒንግ የሚሉት ነገር አለ። ምንድን ነው ትምህርቱ ራሱ ወጣቶቹ ሲወጡ ጨርሰው ስራ የሚገቡበት ካልሆነ ተማሩ ማለት አስቸጋሪ ነው የሚል ሀሳብ አለ። ጨርሰው እንደገና ስራ ፍለጋ ገብተው ስራ ማጣትና ስራ ማግኘት ችግሩ ሲገቡ ጥሩ አይደለም የሚል አለ። ፒኤችዲ ዶክትሬት ተብለው ስራ የሚያጠዋሉ ማስተርስ ተብለው ስራ የሚያጠዋሉ ባችለር የሚባለውንም ይዘው ስራ የሚያጠዋሉ እና ከዚህ እንዴት እንወጣለን? ጠቅላላ ወጣቱና ይሄ ቴክኖሎጂ፣ አሁን ያለው ቴክኖሎጂ ይሄ ፎርዝ ኢንዳስትሪ ሬቮሉሽን ቴክኖሎጂ የሚባለው ዲጂታል ቴክኖሎጂ ሊረዳም ይችላል፣ ሊያጠፋም ይችላል። ስራ ምንድን ነው? አዳዲስ ስራዎችን መፍጠር ይቻላል። ከቴክኖሎጂ ጋር ሆኖ እንዳንድ ማስፈልጉ ስራዎችን ሮቦቱ ሊሰራው ይችላል። ብዙ ነገሮችን እሱን ስናደርግ ሮቦቱ ስራውን እየወሰደ ተማሪዎቹ ስራ አጣ ከሚሆኑ ይሄን ቴክኖሎጂ ተጠቅመው እንዴት መፍጠር ይችላሉ የሚል ነው። እኔ ራሴ ኢንጂኒሮች ያስተምራለሁ። ኢንዱስትሪያል ኢንጂኒሮች አድቫንስ ኮርስ ብለን ፈጠራ ኢኖቬሽን ብለን ክሬቲቪቲ ኢኖቬሽን ኢንትርፕርነርሺፕ ቬንቸር ክሬይሽን ብለን ኮርስ ጀምረናል። ማስተርስ ኮርስ እና ዋናው የምንላቸው ምንድን ነው ቬንቸር ስታርታፕ እንዴት አድርጋችሁ መፍጠር ትችላላችሁ? አንድ ላይ ሆናችሁ እያሉ መፍጠር ጀምረዋል። ተማሪዎቹ እያደረጉት ነው። አንድ ላይ የሆኑ በደንብ አድርገን እናስተዋውቃቸውና ሲጨርሱ እንዲጀምሩት የማድረግ አፍሪካ ኦንትርፕርነርሽፕ አዋርድ የሚባል አለ። ከዛም ትንሽ ፈንድ ምን እየፈለግን ፈንድ ሲድ ፈንድ እንሰጣቸዋለን። እንዲህ እያል መፍጠር እንዲጀምሩ የማድረግ ነገር አለ እና ይሄ አሁን ትምህርት ስርዓቱ ራሱ በደንብ አድርጎ ይሄን ቴክኖሎጂ አንተ እንዳልከው ቴክኖሎጂ አደጋ ውስጥ እንዳያስገባን አፍሪካን ባለችበት፣ አንድ እያደጉ የሚሄዱ ሀገሮች ናቸው። ገና ሙሉ በሙሉ አላደጉም። ብዙ ነገሮቻቸው ደግሞ ከውጭ የሚመጣ ዕቃ ነው። ብዙ ጊዜ በሀገራችን የምንሸጠው ውስጥ ያለውን የእኛ የምንፈጥረው ዕቃ ብዙ የለም። ገና እሱን ሁሉ የመቀየር ነገር ጥሩ አድርጎ የመቀየርና ማስተካከል ስራ ቴክኖሎጂ እንዲረዳን የምናደርግበት ምንድን ነው ብለን እንደ ትልቅ ጥያቄ ጠይቀን ቴክኖሎጂን ዝም ብሎ መጠቀም ሳይሆን በደንብ አርገን በሚያስተካክል መንገድ፣ በእድገት በሚያመጣ መንገድ፣ ትምህርቱንም በደንብ አርጎ ማጥራት በሚችልበት መንገድ መጠቀም አለብን። ራሱ ትምህርቱም ራሱ አሁን እየተቀየረ ነው። ብዙ ትምህርት አሁን እኔ በሚመጣው አመት ኦንላይን ላደረገው ነው ይሄን የምሰጠውን ኮርስ እና ብዙ ሰዎች እንዲማሩበት ማለት ነው የግድ እኔ የማስተምሩበት ትምህርት ቤት ሳይሆን በጠቅላላ በዓለም ደረጃ ሊገቡበት ይችላሉ። በአፍሪካ ደረጃ በሙሉ እና እንዲህ አይነትም መንገድ እየተከፈተ ነው። ይሄ ቨርቹዋል የሆነ እንትን እና ቴክኖሎጂውን የመጠቀም ነው። ቴክኖሎጂውን ተጠቅመን ብዙ ሰዎች ክላሳችን ብቻ ሳይሆን የኛ የምናስተምረው ሌላውንም መማር ለሚፈልገው ኢንተረስት ያለውንም ጨምረን ከዛው በጣም ውጤታማ አውትካም እንዲመጣ ጥሩ አድርገን ታገላለብን እያል እዛ ላይ እየበረታን ነው አይ ቲንክ እንዳልከው ለውጡ በጣም አስፈላጊ ነው። መሰራት ያለበት ጊዜ ነው ብለን ነው የምናምነው። በደንብ እንድትቀየር ማድረግ አለብን። የአፍሪካ አንድነት በጣም ይጠቅማል። አንድነት ችግሩ ምንድን ነው? የውጭ እጅ ያለበት፣ ሁለተኛ ደግሞ ራሱ ውስጥ የእኛ የአመራሮቹ ችግር አለብን። የአፍሪካ አመራሮች በጣም አስቸጋሪዎች ናቸው። ፖለቲካው ትንሽ ቆሻሻ ነው። ብዙ ጊዜ እሱ ነገር አሁን ቢቀየርልን ጤናማ የሆነ ነገር ለአፍሪካ አይመጣም ምክንያቱም እንዳልኩ ቅድም እንደ አፍሪካ ሀብታም ኮንቲኔንት የለም የፖለቲካው ችግር ነው እሱ ነው እንዴት አድርገን መልስ እንደምናመጣለት እዛ ላይ ሁላችንም በርትተን መተባበር ይጠይቃል ማለት ነው። ከሀገር ከወጡ ረጅም ዓመታት ናቸው። እንደዚሁም በመምህርነት ስራዎ በሀገረ እንግሊዝም ሆነ እዚሁ በደቡብ አፍሪካ ለረጅም ዓመታት አስተምረዋል። ሁልጊዜም ስለ ኢትዮጵያዊነት ያነሳሉ። ኢትዮጵያዊነትን ከፍ አድርገው አጉልቶ ከሚሰብኩ ወገኖች አንዱ እርስዎ ነዎት በግንባር ቀደም ከሚጠቀሱትና ለሀገርዎ ለኢትዮጵያ ባለፉት ሰላሳ አርባ ዓመታት በስደት በነበሩበት ህይወት ውስጥ ተመልሰው አስተዋጽኦ ለማበረከት ያለፈው ፖለቲካ ሁኔታ ባይፈቅድም፣ ከዚህ በኋላ ባለው ሁኔታ ውስጥስ ምን ለማድረግ አስበዋል? በአሁኑ በኢትዮጵያ ዩኒቨርስቲዎች ውስጥ ውስጥ ይህንን የፈጠራና ልማት የምርምር ስራዎች እንዲስፋፉ ጥራቱን በጠበቀ ደረጃ እስካሁን ምን አከናውነዋል? ለወደፊቱስ በቅዶ ያለውት ጉዳዮች ምንድን ናቸው? ጥሩ ጥያቄ ነው። ይገመሃል። አሁን ሳስበው እኔ ፖለቲካ ውስጥ ባልገባ ኖሮ እንዴት ደስ ባለኝ ነበር። ምክንያቱም እኔ በኖርኩበት ዘመን ያለው ፖለቲካ በሙሉ አሁን ሳየው በሙሉ ቆሻሻ ሆኖብኛል፣ እና አሁን ከፖለቲካ ውስጥ በጣም መውጣት ነው የምፈልገው እኔ ራሴ ነው ምለ ፈልገው ምንድን ነው በትምህርትና በሳይንስና በቴክኖሎጂ በኩል ባለው ኢትዮጵያን መርዳት ነው የምፈልገው። ከሚኒስትሪ ኦፍ ሳይንስና ሀይር ኤጁኬሽን የሚባለው እና ከኢኖቬሽን ቴክኖሎጂ ጋር ከሁለቱ ጋር ከኢትዮጵያም ግንኙነት አለኝ። ሌላው ደግሞ ከዩኒቨርሲቲዎች ጋር ባህር ዳር ዩኒቨርሲቲ አጃንክ ፕሮፌሰር ነኝ። ጎንደር ዩኒቨርሲቲም ያለኝ ግንኙነት፣ አዳማ ሳይንስ ቴክኖሎጂ፣ እንደዚሁ አርሲ፣ በየቦታው አረማያ ዩኒቨርሲቲ፣ ሳባ ዩኒቨርሲቲ፣ በሁሉም ዩኒቨርሲቲዎቹ የምችለውን ያህል እየሞከርኩ ነው። አንዳንድም ተማሪዎች አሉኝ፣ ፒኤችዲ ሱፐርቪዥን ሁሉ ጀምሬያለሁ። እነሱን እያረኩ ነው። እዚህም ብኖር እዛ ሲሄድ ረዳቸዋለሁ። አንድ ደግሞ በጣም ደስ ያለኝ አስር ዓመት ያቋቋምነው ጀርናል ነበርን ኢትዮጵያን ኢ ጀርናል ኦን ፎር ኢኖቬሽን ሪሰርች ፎርሳይት ብለን ያቋቋመው ጀርናል ነበር። አሁን ባህርዳር ዩኒቨርሲቲ የነሱ አድርገውታል። እና አስር ዓመት ነበር እኛ ራን ያደረግነው። አሁን ከእንግዲህ ወዲህ በእነሱ አሁን ዌብሳይት ሁሉ አድርገው ትል እያደረጉት ነው። እና ቲንክ በዚህ በቁም ነገር ባለው ነገር ገሪቷን በሚረዳ መንገድ፣ ህዝቡን በሚረዳ መንገድ መሳተፉ ጥሩ ነው ብዬ ለማም ነው እና ባለኛ አሁን ጊዜ አንሴስተሮቻችንም እግዚአብሔርም ትሚለው ለአገር የምንሰራን ስንል ነው እና ዝም ብሎ ማውራት እና የፖለቲካ ምታየ ሆነኝ ሀገር የማይወራ ነገር የለም እና ከዚህ እግዚአብሔር ብሎ እንዲያው ኢትዮጵያን ያውጣት ነው ምለው። ምክንያቱም ዋናው ህዝቡና ሀገሪቷ ናቸው እና እዛ ላይ ህዝብ ቢተባበር ና የህዝቡ ኑሮ እንዲሻሻል፣ ድህነት እንዲጠፋ፣ ሰው ደግሞ ስራን እንዲያገኝ ቅድም እንደተነጋገር ነው በሱ መንገድ እና ጥቂት ሰዎችን ሀብታም ከማድረግ ሁሉ ሰው ተባብሮ የሚኖርበትን በስነ ስርዓት አሁን ለምሳሌ ኖርዌይ ስትሄድ ሀብታም የሚባል ብዙ የለም፣ ድሃ የለም። ኦልሞስት ህዝቡ በሙሉ ሀብት ነው ያለው። ኢኒኳሊቲ የለም። አይ ኢኒኳሊቲው ኦልሞስት እያጠፉት ነው። እኛ ሀገር አንዳንድ በጣም ሀብታሞች አሉ፣ አብዛኛው ህዝብ ግን ድሃ ነው። ይሄ ትክክል አይደለም። ፖለቲካውም እኮ ስርዓት ቢኖረው ምን እናድርግ፣ ምን መፍትሄ እናምጣ በማለት መነጋገር ሲገባው ሰው ምንድን ነው የሚያደርገው? አሁን ምንድን ነው የሚነጋገረው? የት መጣህ አንተ? ምንድን ነህ ኦሮሞ፣ አማራ፣ አዲስ አበባ ስሟ ምን ይሁን። በጣም የሚያሳዝን ነገር ነው የምታየው፣ ደስ የማይል ነገር። የመንፈሳዊ ነገር ሲከበር ፖለቲካ ይገባበታል። አሁን ለምሳሌ እሬቻው ሲከበር መከበሩ ችግር የለውም፣ የትም የሚከበር መከበር ይገባዋል። ግን ፖለቲካ ውስጥ ግን መግባት አልነበረበትም፣ ትክክልም አይደለም። መንፈሳዊ ነገር በመንፈሳዊ ነገር ብቻ ነው መሰራት ያለበት፣ ፖለቲካ መግባት አልነበረበትም። እና ስታየው የእኛ ሀገር ፖለቲካው ራሱ በጣም እጅ እጅ ነው አንድ ንጹህ ፖለቲካ አላየሁም በሀገሬ። ከንጀት ነው የምልህ፣ ራሴን ጨምሬ፣ ራሴንም ሳየው ብዙ ጽፌያለሁ። ደግነት አለው የምጽፈው፣ እዛ ብዙ ለሀገር ለህዝብ ነው የምለው። ግን ቢሆንም እኔ የምለው ምንድን ነው ሰው በሙሉ እኔ የምመክረው በሙሉ ነው ስርዓት ኖሮት፣ ህዝብና ሀገር ነው የሚቀድመው። የእኔ ሰልፍ ኢንትሬስት አይደለም የሚቀድመው። ለእኔ ብቻ እያልኩ ሀገር መጉዳት ጥሩ አይደለም። እቺን ወርቅ ሀገር በዓለም ይሄ ነው የማይባል መንፈሳዊ ጸጋ የሰጠች ሀገር ለተጨቆነው ህዝብ በጣም የምትከበር ስም ያላትን ችግር ውስጥ ማስገባት ትክክል አይደለም ብዬ ነው ማምነው እዛ ላይ እንደው ብንበረታ ሁላችንም ይሄንም እንዲያው ተው ከማይረባ ፖለቲካ ገብታችሁ አገሪቷን አትጉዳት አሁን ምን ማለት ነው ወደ መቶ በላይ ፓርቲ ምን ያስፈልጋል ቻይና አንድ ፓርቲም ብዙ ነው ብለዋል እና ምን ያስፈልጋል መልመድ ያለብን ምንድ ነው መነጋገር መተባበር ባንስማማም እንደገና ለመስማማት መስማማት እንዲህ አይነት ዘዴና መንገድ እንዲከፈት ነው። ለዚህ ይቺ ሀገር በጣም በጣም አድርጌ እንደው እግዚአብሔር ፈጣሪ ይርዳን። በሱ መንገድ ካልሄድን በስተቀር አገራችን ተጎድታለች። በጣም መጎዳት የማይገባትን ሀገር ነው። አሁን በዘር ከፍለን ይኸውልህ መከራዋን የምናሳያት እና ጥሩ አይደለም። ከዛ እንድትወጣ ቢደረግ እኔ በጣም ደስ ይለኛል እና ወደ ኢኖቬሽን ብትገባ ወደዚህ ቅድም ያልነው ይሄ ወጣቱ ደስ ያለኝ ምንድን ነው ጠቅላላ ፈጠራ ውስጥ ገብተው ደግሞ የሚፈጥሩት ነገር ስታየው ያን ነገር ስታይ እንዲህ እንዲህ ነገር ያላቸው ጭንቅላት እያለ እዚህ ውስጥ እንዴት ገቡ ብለህ ቆጨሃል። ምክንያቱም ብዙ ነገር መፍጠር ሲችሉ አገሪቷን በሙሉ ሁሉንም ማስተካከል ሲችሉ ወደ ምን ሆን ዲስትራክት ሊሆኑ ወደ ሌላ ነገር ውስጥ ገቡ። ከዛ ውስጥ እንዲወጡ ማድረጉ በጣም ትልቅ ነገር ነው እና ይህ ሀገራችን እድል ያላት ሀገር ናት። ተስፋ ያላት ሀገር ናት። ስሟ ትልቅ ነው። ሀገር ውስጥ ግን በዚህ በማይረባ ፖለቲካ፣ በዚህ በዘረኝነት፣ በምን ይህቺን ሀገር ወደ ታች ለማድረግ የሚደረገውን ሁሉ ይህን ቁሻሻ ባህሪ እንዲቀየር ሁላችንም መጠቅላላ ነው የምለው ምንድን ነው ሰው ከፖለቲካ ከሚገባ በስራ ላይ በእድገት ላይ በትምህርት ላይ በእውቀት ላይ በፈጠራ ላይ እዛ ላይ መላ ፈልገን ፖለቲካውም ይህን ነገር እንዲደግፍ እንጂ መከፋፈያውን ሳይሆን መተባበሪያውን መፈነቃቂያውን ሳይሆን የሚያደራጀበት ህዝቡን እናገሩን መንገድ ስላይ ብንበረታ ደስ ይለኛል ነው የምለው። ፕሮፌሰር ማሞ ሙጬ የደቡብ አፍሪካ ብሔራዊ ምርምር ማዕከል ሊቀመንበርና በተለያዩ ዩኒቨርሲቲዎች ተጋባዥ ተመራማሪ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ ስለ ጋበዝከ በተለይ ስለ ኢኖቬሽን ፈጠራ ሳምንት ስለሱ አስበህ ስለጠየቀኝ እና ይህን መልእክትም ሲተላለፍ እንደገና የፈጠራው ባህሪ በሀገራችን በጣም እንዲስፋፋ የሚያደርግ ስለሚመስለኝ እግዚአብሔር ይስጥህ አመሰግንሃለሁ፣ እና ቀጥልበት ይህን ትልቅ ስራህን እግዚአብሔር ባርክ። የኔ ካሳሁን ድናውንልኝ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Tell us what you think. Rate this podcast on iTunes. It helps other people to find us.